ከኢኮኖሚው ዓለም ከአዲስ አበባ አብዛኞቹ የውስጥ ለውስጥ መንገዶችና በቅርቡ ስራ የጀመረው ቀላል የባቡር ትራንስፖርት ከቻይና በተገኙ የረጅም ጊዜ ብድሮች የተገነቡ እየተገነቡም የሚገኙ ናቸው። ከአዲስ አበባ አዳማ የተገነባውን ዘመናዊ የፍጥነት መንገድ ጨምሮ የኢትዮጵያን ከተሞችና ክልሎች እርስ በርስ የሚያገናኙት ረጃጅም መንገዶች ግንባታ ውስጥም የቻይና ባንኮች በገንዘብ የግንባታ ኩባንያዎችና ባለሙያዎች እጃቸው አለበት። የቻይና እድገት ግን እንደ ወትሮው አይመስልም። ለሶስት አስርተ ዓመታት ከፍተኛ እድገት ያስመዘገበችውና በዓለም ኢኮኖሚ አዲስ ገበያና የተፈጥሮ ሀብት ፍለጋ ወደ አፍሪቃ ያተኮረችው ቻይና የ የኢኮኖሚ መቀዛቀዝ ገጥሟታል የአገሪቱ የአክሲዮን ገበያና የውጭ ምንዛሪ ግብይትም መረጋጋት አይታይበትም በጎርጎሮ ሳቢው 2015 ዓ ም የቻይና ኢኮኖሚ የአገሪቱ መንግስት ያስቀመጠውን አማካኝ 7 በመቶ እድገት ማስመዝገብ አልቻለም ያለፈው ዓመት የ6.9 በመቶ እድገት ከቻይና ጋር የጠበቀ የንግድ ግንኙነት ላላቸው ያደጉት አገሮች ብቻ ሳይሆን ለአፍሪካውያኑም አሳሳቢ ሆኗል የኢትዮጵያ መንግስት ባለስልጣናት አሁንም በቻይና ባንኮች እና መዋዕለ ነዋይ ላይ ከፍተኛ መተማመን ይታይባቸዋል HOME PAST SCHOOL FOR THE filt ባለስልጣናቱ በዓለም ሁለተኛ ጠንካራ ኢኮኖሚ ባለቤት የሆነችው ቻይና በኢትዮጵያ የኢኮኖሚ ግንባታ ውስጥ ጠንካራ ሚና እንዲኖራት ይሻሉ። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም ለፋይናንሻል ታይምስ ጋዜጣ ከቻይና ከዚህ የበለጠ መዋዕለ ንዋይ ወደ ኢትዮጵያ እንደሚፈስ እጠብቃለሁ ሲሉ ነግረውታል። ይህ የኢትዮጵያ ብቻ ሳይሆን የሌሎች በርካታ የአፍሪቃ ሀገራትም ፍላጎት ነው። በጎርጎሮሳዊው 2015 ዓ ምት ቻይና ከአፍሪቃ የንግድ አጋሮቹ የገዛችው ምርትና ጥሬ ዕቃ ከቀደመው ዓመት በአ መቶ አሽቆልቁሏል። ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ናቸው። መምህሩ የቻይና ኢኮኖሚ መቀዛቀዝ በኢትዮጵያ ላይ የሚያሳድረው ተጽዕኖ እንደ ሌሎች የአፍሪቃ ሀገሮች የጎላ አለመሆኑን ይናገራሉ። የቻይናና የአፍሪካን ኢኮኖሚ ግንኙነት ስታይ ከአርባ ዘጠኝ ሀገሮች ጋር ግንኙነት አላት ቢባልም በጣም ጠቃሚ የሆኑት ዘጠኝ አካባቢ ናቸው። ዘጠኙ ሀገሮች ቻይና ከአፍሪካ የምትወስደውን ወደ ሰማኒያ በመቶ የውጭ ንግድ ከነሱ ነው የምትወስደው። ከቻይና ደግሞ የሚገዙ አገ ስታያቸው እነዚህ ዘጠኙ ከሰባ ፐርሰንት በላይ ይሆናሉ እነዚህ ማለት እንግዲህ እነ አንጎላ እነ ዛምቢያ ናይጄሪያ የመሳሰሉት ናቸው ከእነዚህ አንጻር ስታዩ ኢትዮጵያ ትንሽ ነች በጣም ስለዚህ በእኔ ግምት በኢትዮጵያ ኢኮኖሚ ላይ ይሄ ነው የሚባል ተጽዕኖ አያመጣም ለምንድን ነው የማያመጣው ብንል አንደኛ እኛ በጣም ለእነሱ የምንሸጠው በጣም ጥገኛ አይደለንም ልክ እንደሌላው አገር ሀገር ለምሳሌ አሁን በቅርቡ ዛምቢያ ነበርኩኝ ዛምቢያ እንዳለ ያላቸው መዳብ ኮፐር ወደዛ ነው የሚሄደው። የቻይና ኢኮኖሚ መቀዛቀዝ ዛምቢያን በጣም ጎድቷታል። ኢኮኖሚው በጣም ወድቋል። የመዳብ ዋጋ በጣም ወድቋል። በዚህ ምክንያት ደግሞ ምንዛሪያቸው በጣም እያዋዠቀ ነው። በዚህ ምክንያት ስለዚህ እነ ዛምቢያን አይነቶች ላይ ብታይ ከባድ ተጽዕኖ ያመጣል። እኛ ላይ ግን ያናህል መሰረታዊ ተጽዕኖ ያመጣል። በኢትዮጵያ መዋዕለንዋይ ካፈሰሱ የውጭ ኩባንያዎች መካከል በቅርብ ጊዜ ውስጥ ከፍተኛውን ድርሻ በመውሰድ ላይ የሚገኙት የቻይና ኩባንያዎች ናቸው። የጫማና ጨርቃጨርቅ ፋብሪካዎች፣ የመኪና መገጣጠሚያዎች፣ የፕላስ የፕላስቲክ ዕቃ አምራቾች እና የቴሌኮም ኩባንያዎች ይገኙበታል። የኢትዮጵያ መንግስት ለመንገድና የኃይል ማመንጫ ግንባታዎች ለኢትዮ ቴሌኮም ማስፋፊያዎች የገንዘብ ድጋፍ የሚያገኘውም ከቻይና ባንኮች ነው። የቻይና ኢኮኖሚ መቀዛቀዝ ለጊዜው በእነዚህ ግንባታዎችና ማስፋፊያዎች ላይ የሚኖረው ተጽዕኖ የጎላ እንደማይሆን በግሎባል ሪስክ ኢንሳይት የትንተና ተቋም ባለሙያ የሆኑት ኬቪን አሚር ህሳኒ ይናገራሉ። ከሰሃራ በታች በሚገኙ አገራት ያለው የቻይና መዋለ ንዋይ ከአጠቃላይ ላዩ አምስት በመቶ ብቻ ነው። የቻይና የጥሬ እቃ ፍላጎትና መዋለንዋይ መቀነስ የሚፈጥረው ተጽዕኖ ቀላል ባይሆንም የከፋ ግን አይደለም። ኢትዮጵያ የውጭ መዋለንዋይ በመሳብ ረገድ ስኬታማ ሆና ቆይታለች። ኤርነስት ኤንድ ያንግ ኢትዮጵያ ለሚቀጥሉት ሶስት ዓመታት በየአመቱ 15 ቢሊዮን ዶላር መዋለንዋይ መሳብ እንደምትችል መተንበዩ አይዘነጋም። ግዙፉ የቻይና ጫማ አምራች በቅርቡ በኢትዮጵያ ፋብሪካ ከፍቷል። የአገሪቱ የባቡር ግንባታዎች በቻይና የሚደገፉ ናቸው። እነዚህና የመሳሰሉ የቻይና የመዋለንዋይ ፍሰቶች ይቀጥላሉ ብዬ ገምታለሁ። ኢትዮጵያንና ኬንያን ወደ መሳሰሉ አገሮች የሚፈሰው የቻይና መዋለንዋይ በጥቂቱ ቅናሽ ማሳየቱ ባይቀርም ጠንካራ ሆኖ ይቀጥላል። የኢትዮጵያ የቴሌኮምና መለስተኛ አምራች ዘርፍ የቻይናን ድጋፍ ማግኘቱን ይቀጥላል። ፕሮፌሰር አለማየሁ ገዳ ቻይና በአፍሪካ ያላት መዋለንዋይ ያን ያክል የተጋነነ እንዳልሆነ ይስማማሉ። ኢትዮጵያ የምትገነባቸው የመሰረተ ልማት ማስፋፊያዎች በቻይና ከፍተኛ ብድር መሆኑን ያስታወሱት ፕሮፌሰር አለማየሁ የገንዘብ አቅርቦቱ በሁለቱ አገሮች መንግስታት ፖለቲካዊ ግንኙነት ላይ የተመሰረተ እንደሆነ ይናገራሉ አሁን ኢትዮጵያን ብታይ ቀጥተኛው ከቻይና የሚመጣው አምሳ ሶስት ሚሊዮን አካባቢ ነው ያለው አለም ባንክ ከአንድ አመት በፊት ቀጥተኛው ግን ከኤግዚም ባንክ የሚመጣውን ብድር ብታይ ኢትዮጵያ ውስጥ በቢሊዮን ነው የሚቆጠረው በጣም ብዙ ነው ለምሳሌ የቴሌኮሙን ብትወስደው የመጀመሪያ አንድ ነጥብ አምስት ቢሊዮን ነው ከዛ በኋላ ደግሞ ወደ ሶስት ቢሊዮን ነገር ወስደዋል ባቡሩን ብትወስደው ወስዶ ሀፌ ቢሊዮን ነው የአዲስ አበባ የከተማው። ከከተማ ውጭ ደግሞ መንግስት ብዙ እየሰራቸው ያሉ ባቡሮች አሉ። ከግማሽ በላይ የሚሆኑት ፕሮባብሊ ሶስት አራት ቢሊዮን ፋይናንስ የሚሆነው በኤግዚም ባንክ ቻይና ነው። ስለዚህ የኤግዚም ባንክ ብድር ከባድ ተጽዕኖ አለው ኢትዮጵያ ላይ። ሆኖም ግን በዚህ በእኔ ግምት በዚህ ኢኮኖሚክ መቀዝቀዝ አይቀነስም። ምክንያቱም ጠቅላላ ኢትዮጵያ ውስጥ ብትደምረው እነዚህ ነገሮች ከአስራ ሶስት ቢሊዮን በላይ የሚበልጡ አይመስለኝም። እንግዲህ ጠቅላላ ኤግዚም ባንክን አለም ላይ ያለውን ብድር ብታየው የመጨረሻ የወዳታ ከሁለት መቶ ስልሳ አምስት ቢሊዮን በላይ ነው። ስለዚህ ኢኮኖሚው አንደኛ ሊነሳ ይችላል ግን በዚህ በአጭር ጊዜ ከባድ ተጽዕኖ የሚያመጣ አይመስለኝም። በኔ ግምት እዛ ላይ ፖለቲካና ኢኮኖሚ ግንኙነታቸው ከኢትዮጵያ መንግስት ጋር በጣም ጥሩ ስለሆነ ዝም ብለው የሚያቆቱ ቡት አይመስለኝም። ምክንያቱም የቻይና መንግስት ደግፎት ነው ኤግዚም ባንክ እንደዚህ አይነት ብድሮች ውስጥ የሚገባ። የአፍሪቃ ጠንካራ ኢኮኖሚ ባለቤቶቹ ናይጄሪያና ደቡብ አፍሪካ የቻይና ኢኮኖሚ እድገት በመቀነሱ የመገበያ ገንዘባቸው ምጣኔ በከፍተኛ ደረጃ ቀንሷል። የአገራቱ እድገት በገበያ ፍላጎት ላይ የተንጠለጠለ በመሆኑ ከቻይና ጋር የነበራቸው ግብይት ሲቀንስ እድገታቸውን ማስቀጠል ተስኗቸዋል። ቻይና ዩዋን የተሰኘው የመገበያ ገንዘቧ ከዶላር ጋር ያለውን ምጣኔ ቀንሳለች። ይህ በማዕድን ሀብትና የነዳጅ ዘይት ንግድ ላይ የተንጠለጠለ እድገት ያስመዘገቡ የአፍሪካ አገሮች ኢኮኖሚን ቅርቃር ውስጥ መክተቱን ኬቪን አሚር ህሳኒ ይናገራሉ ይናገራሉ። በ አራት ዓመት ከሰሃራ በታች የሚገኙ የአፍሪካ አገሮች አማካኝ አመታዊ የኢኮኖሚ እድገት አራት ነጥብ ስድስት በመቶ ነበር። ይህ ባለፈው ዓመት ወደ አራት ነጥብ ሁለት ዝቅ ብሏል። ይህ ጥሬቃ በተለይም ደግሞ ነዳጅና ጋዝ ወደ ውጭ በሚልኩት ላይ የከፋ ነው። ዋና የንግድ አጋራቸው ደግሞ ቻይና ነበረች። እንደ ናይጄሪያና አንጎላ የመሳሰሉ ሀገሮች ውጭ ምንዛሬ ክምችታቸው ሲቀንስ የበጀት ጉድለታቸው ጨምሯል። መንግስታቱ የካፒታል ወጪያቸውን በመቀነስና የመሰረተ ልማት ግንባታዎችን በማቆም ለማስተካከል ሞክሯል። ይህ ለወደፊት ለእድገት ያላቸውን እድል አብዝቶ ይጎዷል። ለዚህ ሁሉ ዋነኛው ምክንያት ቻይና ለጥሬ ዕቃ ያላት ፍላጎትና ወደ አፍሪቃ የምትልከው ምርት በመቀነሱ ሲሆን አገሪቱ በአንጻሩ ረጋ ያለ የኢኮኖሚ እድገትን በመምረጧ የተከሰተ ነው። ዓለም አቀፉ የገንዘብ ተቋም አይኤምኤፍ የቻይና የኢኮኖሚ እድገት መቀዛቀዝ ከመሰማቱ በፊት ለአፍሪካ ሀገራት ያስቀመጠውን የእድገት ምጣኔ ትንበያ አሁን አጥፎታል። ዓለም አቀፍ የብድር ደረጃ አውጪዎች ለአንጎላ፣ ጋና፣ ሞዛምቢክና ዛምቢያን የመሳሰሉ አገራት የሰጧቸውን ምዘናዎች ለመከለስ አሊያም ሙሉ በሙሉ ለመሰረዝ ተገደዋል። ምክንያቱ ደግሞ ለአገራቱ የኢኮኖሚ እድገት መሰረት የነበረው የቻይና የጥሬ ሀብት ፍላጎት መቀነስ ነበር። ፕሮፌሰር አለማየሁ ገዳ ቻይናና ህንድን በመሰሉ አገራት ላይ ብቻ ጥገኛ ለሆነው የአፍሪካ እድገት ጥያቄ አላቸው። አፍሪካ አድጋለች የሚለው ዝም ብለን ዘርዝረን እንዴት ሊያደገችው ብለን ስናየው አንደኛ፣ የአጠቃላይ የአፍሪካን አማካይ እድገት ሲሰላ ከባድ ተጽዕኖ እዛ እድገት ላይ ያመጣው ሚኔራል ወይም ማዕድናት የሚሸጡ ሀገሮች እድገት ነው። ዘጠኝ የሚሆኑ ማዕድን የሚሸጡ ሀገሮች በጣም ስላደጉ ሌላው አፍሪካ ሀገር እንኳን ሳያድግ፣ አማካዩ ስትወስደው የማዕድን ሻጭ ሀገሮቹ እድገት ከባድ ተጽዕኖ ያመጣል እዛ ላይ። ስለዚህ እስካሁን የምናየው እድገት አፍሪካ አደገ አደገ የሚባለው አንደኛ የነዚህ በሚኔራል ሀብታም የሆኑ ሀገሮች ለቻይና ለኢንዲያ ና ሌሎቹም በሚሸጡት ምክንያት ነው ያደገው። ሁለተኛ በአጠቃላይ በነ በቻይና እና በኢንዲያ ማደግ በዚህ የአዲስ ሀገሮች ማደግ ምክንያት ከባድ የጥሬ እቃ ዲማንድ ጨምሯል። ዓለም ላይ ፍላጎት ጨምሯል። በዚህ ምክንያት ዋጋቸው ጨምሯል። ስለዚህ ብዙዎቹ ጥሩ ገበያ አግኝተዋል። አሁን ይሄ አዋጭ ነው ወይ እስከ መጨረሻው የሚያዛልክ ነው ወይ ብለህ ስትለው፣ አይደለም። ምክንያቱም ይኸው ልክ ሲወድቅ ሲወድቅ አየህ፣ ነው እድገቱ። ስለዚህ አፍሪካውያን ከኮሞዲቲ ዲፔንደንስ ወይም ማዕድል ላይ ጥሬ እቃ ላይ ጥገኝነት ወጥተው ኢኮኖሚያቸውን ወደ ኢንዱስትሪ ለመለወጥ እስካልሄዱ ድረስ የትም የማያደርስ እድገት ነው። አፍሪካውያን የኢኮኖሚ ተንታኞች የቻይና የመገበያያ ገንዘብ የመግዛት አቅም መቀነስና የኢኮኖሚ እድገት መቀዛቀዝ አሁን ያሳድረው ተጽዕኖ እምብዛም አላሳሰባቸውም። የኢኮኖሚ ባለሙያዎቹ የቻይና ኢኮኖሚ በዘላቂነት በአነስተኛ ደረጃ የሚያድግ ከሆነ የአፍሪካ አገራት ኢኮኖሚ ሁኔታ አሳስቧቸዋል። ኬቪን አሚር ህሳኒ አፍሪካውያኑ የኢኮኖሚ እድገት መሰረታቸውን ሊቀይሩ እንደሚገባ ሲገባ ያስጠነቅቃሉ። ባለፈው ዓመት የየን ምንዛዴ ወደ ሁለት ከመቶ ዝቅ እንዲል መደረጉ ለአፍሪቃ አገሮች ችግር ቢፈጥርም ያን ያክል ትልቅ የሚባል አይደለም። ከዚህ በተጨማሪ የአፍሪቃ ሀገሮችና ቻይና የሚገበያዩት በዶላር ነው። ስለዚህ በቻይና የመገበያ ገንዘብ ላይ የሚፈጥረው አለመረጋጋት እምብዛም ባላሳስባቸው ነበር። ዋናው ጉዳይ የቻይና የኢኮኖሚ እድገት መቀነስ ለብዙ ዓመታት የሚዘልቅ ከሆነ የአፍሪቃ ሀገራት የእድገት እቅዳቸውን በጥንቃቄ መመልከት ይኖርባቸዋል። እንዲህ ባሉ አስቸጋሪ ወቅቶች ከቻይና ጋር ብቻ በሚኖራቸው የንግድና መዋለ ንዋይ ግንኙነት ሊተማመኑ አይችሉም። የመገበያ ገንዘባቸውን የምንዛሪ አቅም መቀነስ ያሉ እርምጃዎች ሊወስዱ ይችላሉ። ለምሳሌ ናይጄሪያ ለነዳጅ የምታደርገውን ድጎማ ከጊዜ ወደ ጊዜ በመቀነስ ላይ ትገኛለች። ዋናው ጉዳይ ግን የኢኮኖሚ መዋቅር ለውጥ ያስፈልጋቸዋል። ኢኮኖሚያቸውን ማስፋፋት፣ ገቢያቸውን ማሳደግ፣ እንደ ግብርና ያሉ ዘርፎችን ምርታማ ማድረግ አለባቸው። ይህ የብዙ ዓመታት ሥራ መውሰዱ አይቀርም። አድማጮች፣ ሳምንታዊው ከኢኮኖሚው ዓለም መሰናዶ ተጠናቀቀ። ሸቴ በቀለ ነበርኩ። ጤና ይስጥልኝ።